በሽብርተኝነት ተወንጅለው በአሁኑ ሰዓት ወህኒ በሚገኙ የዋልድባ ገዳም መነኩሳት ላይ ለየት ያለ ወከባና እንግልት ይደርስባቸዋልና ይህን ሁኔታ ለህዝብ ማሳወቅ እንወዳለን ይላል ዋልድባን እንታደግ ከተባለው ዓለም አቀፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች አንድነት ማህበር የደረሰን መልእክት ባጭሩ። እንግልቱ ምንድን ነው? ጉዳያቸውን የያዙ የሕግ ባለሙያ ጠይቀናል። የማኅበሩ ምክትል ሰብሳቢ ቀሲስ ሰሎሞን እንደሚሉት ከሚደርስባቸው ወከባ መካከል ፍርድ ቤት እየቀረቡ ነገር ግን ጉዳያቸው ሳይታይ ወይም ከዳኛ ጋር ሳይገናኙና ቀጥሮም ሳይሰጣቸው ወደ እስር ቤት የሚመለሱበት ሁኔታ አንዱ ነው ይላሉ። ለመሆኑ የዋልድባ ገዳም ዛሬ በምን አይነት ሁኔታ ላይ ይገኛል? ቀሲስ ሰሎሞን እንደሚሉት ከሚደርስባቸው ወከባ መካከል ፍርድ ቤት እየቀረቡ ነገር ግን ጉዳያቸው ሳይታይ ወይም ከዳኛ ጋር ሳይገናኙና ቀጠሮም ሳይሰጣቸው ወደ እስር ቤት የሚመለሱበት ሁኔታ አንዱ ነው። ለመሆኑ የዋልድባ ገዳም ዛሬ በምን ሁኔታ ላይ ይገኛል? ቀሲስ ሰሎሞን፣ ያው ገዳሙ በተረጋጋ ሁኔታ ላይ እንዳልሆነ መረጃዎች አሉ። እዛ ያሉ አማርኛ ተናጋሪ አባቶች በብዛት ተሰደው ወጥተዋል። የቀሩትን ጥቂቶች ናቸው እና ያው የመከፋፈል የመለያየት ሁኔታ እንዳለ እንሰማለን። በስራው በኩልም የመንግስት የጀመረው ስራ ምንም ሊሳካ አለመቻሉ እርግጠኛ የሆነ መረጃ አለ እነዚህ አባቶች የሰሩት ወንጀል የጣሱት ህግ የለም ገዳማችን አይደፍርም ገዳማችን አይነካም ክብሩን ጠብቆ መኖር አለበት በሚል ስለተቆረቆሩ ነው የሁሉ ችግር እየደረሰባቸው ያለውእና ያም ሳያንስ ደግሞ አሁን እንደገና የምንኩስና ልብሳችሁን ካላወለቃችሁ ተብሎ የሚፈጽምባቸው ስቃይ እየበረታ መጥቷል ከዋልድባን እንታደግ ማህበር እንደተረዳ ነው የእነ አባን ጉዳይ የያዙት የህግ ባለሙያ አቶ አመሀ መኮንን ናቸው የማህበሩ አባላት የሚያሰሙትን ቅሬታ እስከ ምን ድረስ ያውቃሉ? እውነት ነው ያው፣ እነዚህ መነኮሳት ሪንቶ ማረሚያ ቤት ነው የሚገኙት። እስር ላይ እንደመሆናቸው ሁሉም ታሳሪ የሚጋራቸውን ችግሮች ለምሳሌ፣ በቂ መኝታ ቦታ አለማግኘት፣ ከጠያቂ ጋር በተያያዘ እንደዚህ ገደቦች አሉባቸው። ምናልባት እንግዲህ የእነሱን ደግሞ ለየት የሚያደርገው ከሃይማኖታቸው ጋር በተያያዘ የራሳቸው አልባሳት አለ መስቀል ጨምሮ ለየት ያሉ ችግሮች ተጽዕኖዎች እየደረሱባቸው እንደሆነ ለእኔም ላማከራቸው ብሄድ ጊዜ ቀልስ ይገልጹልኛል። ፍርድ ቤት በቀረቡ ጊዜም በፍርድ ቤት አቤቱታ ያቀረቡበት ሁኔታ አለ። በርካታ ታሳሪዎች የእነሱን ሃይማኖታዊ ምክር ድጋፍ ለማግኘት እንደሚቀርቧቸው እና አንዳንዴ የመሰባሰብ ነገር እንደሚኖር ነገር ግን የማረሚያ ቤቱ አስተዳደር ይህንን በበጎ መልክ እያየው እንዳልሆነና ማረሚያ ቤቱ ውስጥ በሰኞቹ አካባቢ የሚነሱ አንዳንድ የመብት ጥያቄዎች እና አንዳንድ እንቅስቃሴዎች በጋጠሙ ጊዜ ሁሉ ከእነዚህ ጥያቄዎች ጀርባ ማረሚያ ቤቱ እንደ አመት በሚቆጥራቸው ጥያቄዎች ጀርባ እነሱ እንዳሉ የመቁጠርና እነሱን በጥርጣሬ ማየት እንቅስቃሴያቸውንም የመከታተል ያው ማዋከብ ትርጉም የሚሰጠው ነው፣ ይሄ እንደሚደርስባቸው ነው። አንዱ ለፍርድ ቤት የሚገለጹት ሃይማኖቱ የሚያዛቸውን የመነኩሴ ልብስ ይለብሳሉ። ሁሉም እዛ የታሰረ ሰው ዩኒፎርም እንዲለብስ ይጠይቃል። ለነገሩ ህጉም ይላል። ግን የእነሱን ለየት የሚያደርገው ይሄ ልብሳቸው መነኩሴ እንደመሆናቸው እነሱ እንደሚሉት ስልሞት ብቻ የሚወልቅ ከአካላቸው ጋር የተያያዘ ከእምነታቸው ጋር በጣም ጥብቅ ቁርኝነት ያለው ከሚይዙት መካል እኩል ዋጋ እንዳለው ነው እነሱ የሚናገሩት፣ እና ይህን ማውለቅ እንደማይችሉ እንደማይፈቅዱ ነው እየተናገሩ ያሉት። እኛም ለማረሚያ ቤት ለፍርድ ቤት አቤቱታ ቅርበን ነበር። ግን በኋላ ላይ ማረሚያ ቤቱም የተወው መስሎ ነበረ፣ የፈቀደላቸው መስሎ ነበረ። ከቅርብ ጊዜ ወዲህ ግን ያንን ግፊት እንደገና ያንን ጥያቄ ማረሚያ ቤቱ አስተዳደር እያነሳባቸው ነው፣ እንደሚያው ማውለቅ እንዳለባቸው፣ እንደውም ሊያቃጥሉባቸው እንደሚችሉ ሁሉ ማረሚያ ቤቱ ያዘጋጀውን ዩኒፎርም ካልለበሱ የቅጣት እርምጃ ሁሉ ሊወሰዱባቸው እንደሚችል የዛቻ ማስፈራሪያ እንደሚደረግባቸው ለእኔም ነግረውኛል። ለፍርድ ቤትም ይህንን አመልክተዋል። እንግዲህ ሌላው ደግሞ ከሃይማኖት ነጻነት ጋር ከእምነት ነጻነት ጋር ይያያዛል። ይሄ ልብሳቸው የሚለብሱት ልብስ ዝም ብሎ ልብስ ሳይሆን እነሱ እንደሚሉት እንደሚያምኑት ከእምነታቸው ጋር ቁርኝት ያለው ነው። ስለዚህ ልብሳቸውን እንዲያወልቁ መስቀላቸውንም እንዲተው መገደድ ማለት የሃይማኖት ነጻነትንም የሚጋፋ ነው። ለማንኛውም ግን በዚህ አቅጣጫ ለፍርድ ቤት ቅድም እንዳልኩት አቤቱታ አቅርበን ነበረ የአቤቱታ አሁንም ተንጠልጥሎ ያለ ነው። ምክንያቱም ማረሚያ ቤቱ ገፍቶ ስላልሄደበት እስኪያወልቁ ድረስ ወይም አውልቁ ተብሎ በቀጥታ የተገደዱበት ሁኔታ እስካሁን ስላልተፈጠረ ለጊዜው የአቤቷም ተንጠልጥሎ ነው ያለው። አንድ ሰው ብቻ ነው፣ አንድ ኮንስታብል ማን አሉኝ፣ ስሙን አላስታውስም። እሱ ብቻ ነው ይሄን አውልቁ፣ ልብሳቸውን ያለው እንጂ ማረሚያ ቤቱ በትዕዛዝ መልክ በሕግ መልክ አይደለም ይሄን የተናገረው የሚል መረጃ ስላለኝ፣ እርስዎ ይህንን አጣርተዋል? አስተዳደሩ ነው? ማረሚያ ቤቱ ነው? ይሄን እውነት ነው? አንድ ስሙን የሚገልጹት የማረሚያ ቤት ሰራተኛ ወይም ኃላፊ አለ። በችሎት ላይ ስሙን የገለጹት በአጋጣሚ በኔ በኩል አሁን እሱን እኔ ለማስተጋባት አልተረጋገጠ ነገር እስከሌለ ድረስ ግን እንደተባለው የዚህ አይነት ጫና እያደረገብን ነው የሚሉት አንድ የማረሚያ ቤቱ ኃላፊ ነው። ታዲያ ይሄ ትክክል ይሆናሉ ወይ ማለት ነው? ግለሰብ ተነስቶ ትዕዛዝ ሳይሰጠው ይሄን ለማስፈጸም መሞከሩ ማለት ነው። ምናልባት ይሄ እየተደረገባቸው ያለ ጫና በፍርድ ቤት መታየት የሚችልበት እድል ቢኖር ጫናው የአንድ ግለሰብ ነው ወይስ የማረሚያ ቤቱ አስተዳደር አቋም ነው የሚለውን ነገር መለየት ሊቻል ይችል አሁን ባለው ሁኔታ ግን አንድ ሰው ወይም አንድ የማረሚያ ቤት ኃላፊ በግሉ ተነሳሽነት እየወሰደ ያለ እርምጃ ከሆነ ትክክል ነው ሊባል አይችልም። ምናልባት ጥያቄው ፍርድ ቤቱም ሊያጣራው ሊታወቅ የሚችል ነው የሚሆነው። ሁለቱ መነኮሳት በነገራችን ላይ አባ ገብረ ስላሴ እና አባ ገብረ ኢየሱስ የሚባሉ ናቸው። ሁለቱ መነኮሳት ከዚህ ቀደም በተለይ አባ ገብረ ኢየሱስ የሚ የሚባሉት የዋልድባን ሁኔታ በተመለከተ ለእኛም ብዙ ጊዜ መረጃ ሰጥተውናል አቅርበናቸዋል እና ሁለቱ ናቸው አሁን በእስር ላይ የሚገኙት አይደለም የታወቁ መነኮሳት ከዋልድባ ትክክል ነው ከዚህ ቀደም ፍርድ ቤት ሄደው ዳኛም ሳያዩ ሌላ ቀጠሮ ሳይሰጣቸው ተመልሰዋል እንደተመለሱ ደግሞ ሁለቱም የተለያየ ክፍል ጨለማ ቤት ውስጥ ነው የሚገኙት የሚል መረጃም አለን ይሄንን እርስዎ ማረጋገጥ ይችላሉ ጨለማ ቤት ውስጥ እንደሚገቡ እንደሚያስፈራሯቸው በተለይ ልብሳቸው ጋር በተያያዘ ልብሳቸው የማያውቁ ከሆነ ወደ ጨለማ ቤት የሚባለው ቦታ እንደሚወስዷቸው እንደ ማስፈራሪያ እንደ ማዛቻ እንደሚናገራቸው ነግረውኛል። እስካሁን ድረስ እስካሁን ግን ጨለማ ቤት ገብተናል የሚል መረጃ ለእኔ አልሰጡኝም። በዚህ ሁኔታ ነው ያሉት። አሁን የሁለቱ መነኮሳት ጉዳይ ለፍርድ ቤት መቼ ነው የሚቀርበው? በቅርቡ ባለፈው ሳምንት ፍርድ ቤት ይቀርባሉ ተብሎ ሄደው ዳኛም ሳይው ተመለሱ። አሁን መቼ ይቀርባሉ? ጉዳያቸው ምን ምን ላይ ደረጃ ላይ ነው ያለው? በርካታ ተከሳሾች አሉ፣ አብረው የተከሰ ያሉ በጉዳዩ ላይ ተከሳሾች ያቀረቧቸው የመጀመሪያ ደረጃ መቃወሚያው ላይ የሚደረገው ክርክር አብቅቶ በዛ ክርክር ላይ ብይን ለመስጠት ነበረ የተቀጠረው። ባለፈው ቀጠሮ ላይ ፍርድ ቤት ከደረሱ በኋላ የፍርድ ቤት ሂደቱ በተለያየ ምክንያት ታውቆ የችሎት ስርአት ሳይከናወን በመቅረቱ አሁን እንደገና ለሳፋት አስራ አራት ተቀጥሯል። መልካም አቶ መሀ መኮንን፣ እግዚአብሔር ይስጥልኝ። አመሰግናለሁ። አመሰግናለሁ።